The voice of America. <laughs> e yeah, Ye Ye <laughs> ይህንን ከራሳችን ተቋማዊ ጥንድ ግብ ጋር ማለትም ድህነትን ከማስወገድና የጋራ ብልጽግናን ከማምጣት አንጻር እጅግ ወሳኝ አድርገን እናየዋለን። በኢትዮጵያ የዓለም ባንክ የዓለም ባንክ ዲሬክተር ካሪ ቸርክ ናቸው። ዝርዝሩን በምሽቱ አቪሬስ ይዘን እንቀርባለን። ከምሽቱ ዜና መካከል ዋና ዋናዎቹ ካሜሮን ሰቆቃ ፈጸሙ ያለቻቸውን በመቶ የሚቆጠሩ ሰዎች አሰረች፣ አንድ የዩናይትድ ስቴትስ ሜሪላንድ ነዋሪ ለሽብርተኞች ድጋፍ አድርጓል በሚል በቁጥጥር ስር ዋለ የሚሉ ቀዳሚዎቹ ናቸው። የኢትዮጵያ ፌዴራላዊ አንድነት መድረክ በአገሪቱ እየታየ ያለውን ቀውስና ሌሎች ነባር ችግሮች አስመልክቶ አሳስቦኛል ባላቸው ጉዳዮች ዙሪያ በትናንትና እለት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የጻፈውን ግልጽ ደብዳቤ ተንተርሶ ከድርጅቱ ሊቀመንበር ጋር የተካሄደ ቃለ ምልልስና ሌሎች ዘገባዎች። ሌሎች ማለት መደበኛ ሳምንታዊ ቅንብር ሐኪሙን ጠይቁ በሁለተኛው አጋማሽ ይጠብቃችኋል። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። ከዛሬ ማክሰኞ ጥር 3 2008 ዓ.ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና አዲሱ አበበ፣ ፕሮግራሙን የምትመራልን ጽዮን ግርማ፣ የስርጭት መሐንዲሱ ደግሞ ዋግነር ሮበርት ዋግነር ሮበርስ ሰላም ይላሉ። ከእኛ ጋራ የዓለም ዜና ይቀድማል። ካሜሩን የሰብአዊ መብቶች ረገጣን የጭካኔ እርምጃንና እስረኞችን ለማሳመን ይፈጸማል ያሉትን ሰቆቃ በመቃወም ዋና ከተማዋ ያውንዴ ውስጥ የሚገኝ ፖሊስ ጣቢያ ላይ ጥቃት አድርሰዋል የተባሉ በመቶዎች የሚቆጠሩ ሰዎችን አስራለች። በአሁኑ ወቅት ሰዎችን እየያዙ ማሰሩ የቀጠለ ሲሆን በሀገር ውስጥ የተመረቱ ብዛት ያላቸው ጠመንጃዎችና ፈንጂዎች መያዛቸውም ተዘግቧል። ሞኪ ኤድዊን ኪንዴካ አጥር ያለ ዘገባ ከያኡንዴ ያደርሶናል። ሶሎሞን ክፍሌ ያቀርበዋል። ፎርሹዋ ማርቲን ክሎድ ያኡንዴ በምትገኝበት በካሜሩን ማዕከላዊ ግዛት ከፍተኛው የፖሊስ ባለሥልጣን ናቸው። በአሁኑ ወቅት በቁጥጥር ስር የሚገኙት አምስት መቶ የሚገመቱ ወጣቶች ተይዘው የታሰሩት ከአንዳንድ የከተማዋ ነዋሪዎች በተገኙ ጥቆማዎችና የደህንነት ኃይሎች ካደረጉት ክትትል ነው ብለዋል። ፎርሷ በፈረንሳይኛ ያሉት ፖሊስ ከህዝቡ ባገኘው እርዳታ ተጠቅሟል ነው። የውንዴን በመሰለ ከተማ ውስጥ ይህን መሰሉን ተግባር እንዲፈጸም መፍቀድ ፈጽሞ አይቻልም። ፖሊስ ከተማዋን ለማሸበር የሚፈልጉ ወጣቶች በሙሉ እየያዘ ማሰሩን ይቀጥላል ሲሉም አስረድተዋል። አብዛኞቹ ወጣቶች ተይዞ የታሰሩት በምሽት በየቤቶቻቸው ላይ በተካሄደ ወረራ ነው። አንዳንዶቹም በየጎዳናው ጥግ እንደተኙ ነው የተያዙት። በትንሹ አንድ መቶ ያህሉ ተጠርጣሪዎች ደግሞ የመታወቂያ ወረቀት የላቸውም ብሏል ፖሊስ። ቢዮላ አሪስቲድ የአርባ ዓመት ዕድሜ ያለው ነጋዴ ነው። ታናሽ ወንድሙ ታስሮበታል። ከሰላሳ በላይ የሚሆኑ ወታደሮች ከትላንት በስቲያ ማታ ሙኮሎ ወረዳ የሚገኘውን መኖሪያ ቤቱን የፈተሹት ያለ ሕጋዊ ፈቃድ መሆኑን ይናገራል። ስርዓቱ ሕገ ወጥ ነው፣ የሰብአዊ መብቶችን ይጥሳል ነው ያለው ነጋዴ ቢዮላ አሪስቲድ። በቅድሚያ ጉዳዩ በአግባቡ ሊመረመር ይገባል፣ ልጆቹን እየያዙ ከማሰር በፊትም የሚመሯቸው እነማን እንደሆኑ ማወቅ በተገባ ነበር ሲል አክሏል። በያውንዴ ዩኒቨርስቲ የሕግ ተማሪው ፔንዳ ጆሹ በበኩሉ በጽንፈኛው ቦኮ ሐራም የሽብር ተግባር ክፉኛ ለተጎዳችሁና በሀገሪቱ ሥር የሰደደውን ችግር ለማስወገድ ተጠርጣሪ ወጣቶችን እየያዙ ማሰሩ መፍትሄ አይሆንም ሲል ያስረዳል። አሸባሪው ቡድን እንቅስቃሴውን ካሜሩን ከናይጄሪያ ጋር ከምትዋሰንበት ሰሜናዊ ጫፍ ወደ ዋና ከተማዋ ያውንዴ አስፍቶ ስለመሆኑ በቅድሚያ ምርመራ ሊካሄድ ይገባል ወጣቶቹን እያፈሱ እስር ቤት ከማጎር በፊት ሲል መክሯል። አንዳንድ የያውንዴ ከተማ ነዋሪዎች በየቤቶቻቸው የጦር መሳሪያ እየደበቁ መሆናቸው የሚያሳየው ፖሊስ ኃላፊነቱን በሚገባ አለመወጣቱንና ተባባሪ መሆኑን ነው ብሏል። የጦር መሳሪያው ምንጭ የት እንደሆነ መንግስት ሊመረምር ይገባል ሲልም አስገንዝቧል። በአብዛኛው ደቡባዊ ሶማሊያና በአፍሪቃ ግሬት ሌክስ በተባለው ክልል ከሚንቀሳቀሰው አክራሪ ሽብርተኛ ቡድን አልቃይዳ ጋር ንክኪል አለው፣ ለነውጠኛው አልሻባብ የቁሳቁስ ድጋፍ ያደርጋል የተባለ አንድ የ31 ዓመት አሜሪካዊ መከሰሱን እንደ ዩናይት ስቴትስ የህግ ክፍል አስታወቀ። የዩናይት ስቴትስ ጠቅላይ አቃቢ ህግ ፕሪት ባህርና ትናንት በሰጡት ቃል መሰረት የሜሪላንድ ክፍለ ግዛት ነዋሪ የሆነው ማሊክ አሊም ጆንስ ከአልሻባብ ስልጠና ለመውሰድ ወደ ሶማሊያ መጓዙም ተረጋግጧል። ከዚያም ዩናይት ስቴትስን ኢላማ ባደረገው የሽብርተኞች ውጊያ መሳተፉ ተዘግቧል። ጆንስ ከሶማሊያ ወደ ኒውዮርክ ከዚያም ወደ ኬንያ ተጉዞ በሽብርተኝነት ውጊያ መሳተፉም ተገልጧል። ሲጓጓዝም በሞሮኮና በተባበሩት አረብ ኤምሬቶች በኩል እንደነበር ተመልክቷል። በጦርነት በደቀቀችው ደቡብ ሱዳን ከሚገኙ ጠቅላላ ህፃናት መካከል ከግማሽ በላይ የሚሆኑት ትምህርት ቤት እንዳልገቡ አንድ አዲስ ይፋ የሆነ ጥናት አመለከተ። ይህም በዓለም ከሚገኙ ከማናቸውም አገሮች ሁሉ ከፍተኛው አሃዝ መሆኑ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በዛሬው ዕለት እንዳስታወቀው ከሆነ በስድስትና በ15 ዓመት የዕድሜ ክልል የሚገኙ የደቡብ ሱዳን ህፃናት መካከል 51 ከመቶ የሚሆኑቱ ትምህርት ቤት ያልገቡ ናቸው። ደቡብ ሱዳን ውስጥ ለሁለት ዓመት የተካሄደው የእርስ በርስ ጦርነት ለብዙ ሺህ ህዝብ እልቂትና ከ2 ሚሊዮን በላይ ለሆኑ ደግሞ ከቤት ንብረታቸው መፈናቀል ምክንያት መሆኑ ይታወቃል። ወደ 11 ሚሊዮን ገደማ ከሚሆነው ጠቅላላ የአገር ት ህዝብ መካከል ገሚስ ያህሉ የሰብአዊ እርዳታ ፈላጊ እንደሆነም ተመዝግቧል። ደቡብ አፍሪቃ የዩናይት ስቴትስ የዶሮ ተዋጽኦዎችን ወደ አገሯ እንዲገባ እንደ አውሮፓውያን ዘመን አቆጣጠር እስከ መጋቢት አስራ አምስት ቀን ድረስ ካልፈቀደች በአገዋ ማለትም የዩናይት ስቴትስ ለአፍሪቃ ምርቶች የሚሰጠው ከቀረጥ ነጻ የሆነ ገበያ ተጠቃሚ እንደማቶን ተገለጠ። ይህ የተገለጸው የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ትናንት ሰኞ ባሳለፉት ህግ መሆኑም ታውቋል። ባለፈው ሳምንት የደቡብ አፍሪካው ንግድና ኢንዱስትሪ ሚኒስትር ሮድ ዴቪስ ሲናገሩ ሁለቱ ሀገሮች የተለያዩ ጉዳዮች ላይ ስምምነት ላይ መድረሳቸውን ገልጠዋል የዩናይት ስቴትሱ አምባሳደር ማይክል ፎርማን ግን ፕሪቶሪያ ገና ብዙ የሚቀራት እንዳለ ነው ያመለከቱት። ከዛው ከደቡብ አፍሪካ ጋር በተያያዘ ዜና ባለፉት ስድስት ሳምንታት የዓመት በዓል ወቅት ደቡብ አፍሪካ ውስጥ በየመንገዱ በተፈጸሙ 1400 ግጭቶች ወደ 1800 ደቡብ አፍሪካውያን ተገድለዋል። የትራንስፖርት ሚኒስትሯ ዱፖ ፒተርስ ዛሬ ማክሰኞ በሰጡት ቃል 1755ቱ ግድያዎች የተመዘገቡት እንደ አውሮፓ አቆጣጠር ከታህሳስ 1 እስከ ጥር 14 ባሉት ሳምንታት ሲሆን ይህም ካለፈው ዓመት በ14 ከመቶ ብልጫ እንዳለው ተመልክቷል። ሚኒስትሯ አክለውም ወደ 6000 ሰዎች ደግሞ ጠጥቶ በመንዳት መታሰራቸውን ጠቅሰው ከተወሰነው ፍጥነት በላይ መንዳት፣ በግድየለሽነት ማሽከርከር፣ ጥገናቸው ያልተሟሉ መኪኖችን መጠቀም፣ እነዚህ ሁሉ ለአደጋዎች የሚያጋልጡ መሆናቸውን ተናግረዋል። እንደ አውሮፓ አቆጣጠር ባለፈው ጥቅምት ወር የወጣ አንድ የዓለም ጤና ድርጅት ደብልዩ ኤች ኦ ዘገባ እንዳመለከተው በየዓመቱ በመላው ዓለም በትራፊክ አደጋ ወደ አንድ ነጥብ ሁለት አምስት ሚሊዮን ሰዎች ሕይወታቸውን ሲያጡ ከፍተኛው ቁጥር የአፍሪካውያን መሆኑም ተመልክቷል። ዛሬ ማክሰኞ ቱርክ ዋና ከተማ ኢስታንቡል ውስጥ ለደረሰውና ና እስካሁን በተገኙት መረጃዎች አስር ሰዎችን ገድለው ሌሎች አስራ አምስት ላቆስለው ጥቃት ተጠያቂው የሶሪያ አጥፍቶ ጠፊ መሆኑን ፕሬዚዳንት ኤርዶጋን አስታወቁ። ፕሬዚዳንቱ በቴሌቪዥን ባስተላለፉት መልእክት ድርጊቱን አውግዘው ከሟቾች መካከል የቱርክና የውጭ ዜጎችም እንደሚገኙባቸው ገልጠዋል። ፍንዳታው የኢስታንቡልን ታሪካዊና የቱሪስት መስህብ የሆነችውን የሱልታን ሀሜትን ወረዳ ክፉኛ ማውደሙ ታውቋል። የአይን ምስክሮችም የፍንዳታውን ኃይለኛ ነበር ሲሉ ሲገልጹ፣ የአካባቢውን መሬት ያንቀጠቀጠና ያናወጠ እንደነበርም አመልክተዋል። ከፍንዳታው በኋላም ጠቅላይ ሚኒስትሩ አህመድ ዳቪት ጎሎ አስቸኳይ ስብሰባ መጥራታቸው ተሰምተዋል። ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በመጨረሻም ኢራቅ ውስጥ ትናንት የደረሰውንና በትንሹ አርባ ስድስት ሰዎች ገድሎ ሌሎች አንድ መቶ ያህል ያቆሰለውን ፍንዳታ ዩናይትድ ስቴትስ አወገዘች። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ቡድን አማጽያን ኢላማችን እንኳ ሻያቶች ነበሩ በማለት ኃላፊነቱን ግን ወስዷል። አንደኛዎቹ አጥፍቶ ጠፊዎች ራሳቸውን ከማጋየታቸው አስቀድሞ በባግዳዱ ትልቅ የገበያ አዳራሽ በወሰዱት ጥቃት 18 ገድለዋል። ከዋና ከተማዋ ባግዳድ በስተሰሜን ዘጠና ኪሎ ሜትር ላይ ደግሞ ሌሎቹ አጥፍቶ ጠፊዎች ባካሄዱት ጥቃት በትንሹ 23 ሰዎች መግደላቸው ታውቋል። ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ጥቃቱን አረሜንያዊ የሽብርተኛነት ተግባር ብለው ኢራቅ ነውጠኞችን ለማጥፋት በምታደርገው እንቅስቃሴ ሁሉ የዩናይትድ ስቴትስ ድጋፍ እንደማይለያት አረጋግጠዋል። ዜናው አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዲሱ አበበደን የሰዓቱን የዓለም ዜና ነበር በማስቀደም ያሰማ ናችሁ። በስርጭታችን የጊዜ ሰሌዳ መሰረት አሁን ቀዳሚው የምሽቱ አብ ርዕስ ይሆናል። በአስቸጋሪ ድህነት ውስጥ የሚኖሩ ዜጎች ድጋፍ የሚያገኙበት የምግብና ሌሎች ዋስትና ፕሮግራሞች ከኢትዮጵያ ገጠሮች ወደ ከተሞች መምጣቱ ተገለጠ። በመጪው ሐምሌ ወር ለሚጀምረው የከተማ ውስጥ ድህነት ማስወገጃ የሶስት መቶ ሚሊዮን ዶላር ብድር ስምምነት ዛሬ በኢትዮጵያ መንግስትና በዓለም ባንክ መካከል ተፈርመዋል። እስክንድር ፍሬው ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። የፊታችን ሐምሌ የሚጀመረውና ለሚቀጥሉት አምስት ዓመታት የሚዘልቀው የከተማ ሴፍቲኔት ፕሮግራም 450 ሚሊዮን ዶላር ወይም 9.5 ቢሊዮን ብር ወጪ የሚደረግበት ነው። ከዚሁ ገንዘብ ውስጥ አብዛኛው በዓለም ባንክ ብድር የሚሸፈን ሲሆን በዛሬው ዕለትም የሶስት መቶ ሚሊዮን ዶላር ስምምነት ተፈርሟል። ስምምነቱን ከዓለም ባንክ የኢትዮጵያ ዳይሬክተር ካሪ ተርክ ጋር የተፈራረሙት የገንዘብና ኢኮኖሚ ትብብር ሚኒስትር አብዱልአዚዝ መሐመድ ለፕሮጀክቱ ከሚያስፈልገው ገንዘብ ቀሪው አንድ መቶ ሀምሳ ሚሊዮን ዶላር በመንግስት እንደሚሸፈን ተናግረዋል። በአጠቃላይ የሚያስፈልገው ገንዘብም 450 ሚሊዮን ዶላር መሆኑን ያስረዱት መንግስት የከተማ ሴፍቲኔት ፕሮግራም የቀረጸው በገጠር እየተካሄደ ያለው የሴፍቲኔት ፕሮግራም ባስገኘ ውጤት መነሻነት መሆኑን ሚኒስትሩ አመልክተዋል። የፕሮግራሙ የመጀመሪያ ምዕራፍ የሆነው ይህ ፕሮጀክት በ11 ከተሞች የሚገኙ 600 ሺህ ድሆችን ተጠቃሚ እንደሚያደርግም አስታውቀዋል። ፕሮጀክቱ ገንዘብ ያስተላልፋል። ተጠቃሚዎቹ ኑሯቸውን ለማሸነፍ የሚያስችሉ እድሎችን ያገኙ ዘንድም የገንዘብና የቴክኒክ ድጋፍ በማድረግ ተቋማትም ይህንን ድጋፍ ማድረግ ይችሉ ዘንድ አቅማቸውን በመገንባት እንዲሁም ለፕሮግራሙ አስፈላጊ ለሆኑ ራስ የማቆያ አገልግሎቶች ቁልፍ ስርዓቶችን በማዘጋጀት የከተማ ድሆችን ይደግፋል። በኢትዮጵያ የዓለም ባንክ ዳይሬክተር ካሪ ተርክ በበኩላቸው ድርጅታቸው ፕሮግራሙን እንደሚደግፍ ገልጸዋል። የማህበራዊ ዋስትናና የመንግስት ኃላፊነት ለሚመስል ፕሮግራም እንዴት ገንዘብ ሰጣችሁ በሚል ከጋዜጠኛ ለቀረበላቸው ጥያቄም ተከታዩን መልሰዋል። ይህንን ከራሳችን ተቋማዊ ጥንድ ግብ ጋር ማለትም ድህነትን ከማስወገድና የጋራ ብልጽግናን ከማምጣት አንጻር እጅግ ወሳኝ አድርገን እናየዋለን። ድሆችን ይበልጥ በመደገፍና ለተገፉ ቡድኖች አቅርቦት ባዘጋጀን ቁጥር ኢፍትሐዊነትን የበለጠን ቀንሳለን፣ የእድገት ሂደቶችንም የበለጠ እናረጋግጣለን። በኢትዮጵያ በፍጥነት እየተካሄደ ባለው እድገት ድሆች መካተታቸውን እናረጋግጣለን። ስለዚህ እኛ ይሄንን ፕሮግራም የማህበራዊ ዋስትና ፕሮግራም አድርገን አናየውም። በዓለም ባንክ የዚህ ፕሮጀክት ግብረ ኃይል ቡድን መሪ ሙድሪስ አብዱላሂ ፕሮጀክቱ በገጠር ከሚካሄደው የሴፍቲኔት ፕሮግራም ጋር እንደሚመሳሰል ለቪኦኤ አብራርተዋል። ከገጠርማው አካባቢ ልምድ በመነሳት በአርበን ኤሪያም ወይም በከተሞች አካባቢ ሲሚለር ፕሮግራም ቢሰራ በድህነት ላይ ጥሩ ለውጥ ማምጣት ይቻላል በሚል እይታ መንግስት፣ ይህም ፕሮጀክት ለመጠንሰስ ተነሳስቶ ላለፉት አንድ አመት ከመንግስት ጋር በአጋርነት አብረን ሰርተን አሁን ይኸው ለመጽደቅ ደረጃ ደርሰዋል። ፕሮግራም አሁን የሚጀምረው በ11 ዋና ከተሞች ላይ ነው። የሚቀጥለው ሐምሌ ጀምሮ በተግባር ስራውን ይጀምራል። እዚህ ላይ ኢትዮጵያ ውስጥ ሴፍቲ ኔት አዲስ አደለም፣ እርስዎም እንዳሉት በ2005 ተጀምሯል። በአሁኑ ሰዓት እንኳን በሀገሪቱ ውስጥ 7.9 ሚሊዮን የሚሆኑ የሴፍቲ ኔት ተጠቃሚዎች ይገኛሉ በመላው ሀገሪቱ እና ይሄኛው አሁን የከተማው ሴፍቲ ኔት ከገጠሩ ጋር ተያይዞ የሚሰራው ጥሩ ጥያቄ ነው። ቅድም አልመለስኩም። በጣም ጥሩ ጥያቄ ነው። ሁለቱም ፕሮጀክቶች ከማቀናጀት አኳያ ሚኒስትሪ ኦፍ ሌበር ኤንድ ሶሻል አፌርስ ሰራተኛና ማህበራዊ ጉዳይ ሚኒስትና ማህበራዊ ጉዳይ ሚኒስቴር የዚህ ፕሮግራም ማጋር ነው። ሁለቱንም ፕሮግራሞች ወይም ፕሮጀክቶች ለማስተባበር የስራ ዝርጋታ ስራዎች ላይ በሰዎች ልየታ ወይም ታርጌቲንግ ዙሪያ ማኔጅመንት ኢንፎርሜሽን ሲስተም የጋራ የሆነ ለመዘርጋት እንቅስቃሴ እየተካሄደ ነው ያለው። ሰራተኛና ማህበራዊ ጉዳይ ሚኒስቴር ደግሞ የሁለቱም ፕሮጀክቶች በአንድ ዩኒት ለማስተባበር አቅም እየገነባ ነው ያለው። የግብርና ሚኒስቴርና የከተማና ቤቶች ልማት ሚኒስቴር በዚህ ፕሮጀክት ዲዛይን ላይ በጋራ እየሰሩ ነበር። ልምድ ልውውጥ ስራዎች አሉ በአፈጻጸሙ ወቅት ደግሞ ብዙ ልምዶች ከዛ ለመውሰድ በጋራ እየተመካከሉ ነው እየሰሩ ያሉት የገጠሩ የሴፍቲ ኔት ፕሮግራም እጅግ ከፍተኛ የሆነ የምግብ ዋስትና ችግር ያለባቸውን ሰዎች ነው የሚያቅፈው የከተማው መስፈርቱ ተመሳሳይ ነው ማለት ይቻላል። ከተማና ገጠር ከመሆኑ ውጭ ተመሳሳይ ነው ሴፍቲ ኔቱ። ይህም የሚያተኩረው ከድህነት ወለል በታች ያሉ ዜጎችን በሙሉ ነው አድሬስ የሚያደርገው። መነሻው ያ ነው። እነዚህ ሰዎች በተለያየ ሌቨል ድህነት አሉ፣ ግን ከሌላ ህብረተሰብ አኳያ ስታይ ከድህነት ወለል በታች በመንግስት በተቀመጠው ከድህነት ወለል በታች በከተሞች አካባቢ 25.7 ፐርሰንት የሚሆኑ ሰዎች ከድህነት ወለል በታች ናቸው። እነዚህን ሰዎች ሰዎች ነው አቅፎ የሚነሳው። ይህ ደግሞ የዚች የአንድ የመጀመሪያ ፌስ ፕሮጀክት ሳይሆን መንግስት ከአስር አመት ላይ ሁሉንም በከተማ አካባቢ ያሉ ከድህነት ወለል በታች ያሉት ሰዎች ለማቀፍ ነው የሚፈልገው። ኦብጀክቲቭም እነሱ ኑሮ ከማሻሻል አኳያ ተጨማሪ ድጋፎችም በፕሮጀክቱ ይሰጣሉ። ስልጠናዎች፣ ራሳቸው ሰዎች ራሳቸውን እንዲችሉ፣ የራሳቸውን ቢዝነስ ስራዎች ውስጥ እንዲሳተፉ፣ ለመቀጠር ዝግጁ እንዲሆኑ ይህን ሁሉ ስራዎችን ነው የሚሰራው። በኢትዮጵያ የተለያዩ አካባቢዎች እየተካሄደ ባለው የገጠር ሴፍቲኔት ፕሮግራም ወደ ስምንት ሚሊዮን ዜጎች የታቀፉ ሲሆን በከተማው ሴፍቲኔት ፕሮግራምም ከ ዘጠኝ መቶ በላይ በሚሆኑ ከተሞች ወደ አራት ሚሊዮን ዜጎችን ለመድረስ እቅድ መያዙ ተጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአዲስ አበባ ማስተር ፕላን ጋር ተያይዞ በኦሮሚያ ክልል ከስምንት ሳምንታት በፊት የጀመረው የተቃውሞ እንቅስቃሴ በተለያዩ ከተሞች እንደቀጠለ መሆኑን ምንጮች ተናግረዋል። በኦሮሚያ ዩኒቨርሲቲ ከትናንት በስቲያ የተጀመረው ተቃውሞ ዛሬም ቀጥሎ የመንግሥት ኃይሎች እርምጃ እየወሰዱ መሆኑንና ተማሪዎች ወደ አካባቢው ማኅበረሰብ እየሸሹ መሆናቸውን የኦሮምኛ ክፍል ባልደረባችን ያነጋገሯቸው ነዋሪዎች አመልክተዋል። ፌዴራል ፖሊስ ልጆቹን ለምን ትሸሽጋላችሁ በማለት አርሶ አደሮች ላይ ተኩስ መክፈቱንና የተጎዱ ሰዎች መኖራቸውን ምንጮቹ ገልጠዋል። ስለ ሀሮማያ ዩኒቨርስቲ ውሎ ለባልደረባችን ነሞ ዳንዲ የገለጸለትና ለደህንነቱ በመስጋት ስሙ እንዳይገለጽ የጠየቀ የአይን ምስክር እንዲህ ብለዋል። ናኖ መርሴጅሩ ዩኒቨርስቲ መርሴጅሩቲ በቀጠኒ ኤገ በቀጠኒ ቦደ ተማሪዎቹ በዩኒቨርሲቲው አካባቢ ወዳሉት ቀበሌዎች ሸሽተው ያገኙት ሰው ጋር ተሸሸጉ። ፌዴራል ፖሊስ ደግሞ የደበቃችሁትን ተማሪ አውጡ በማለት አርሶ አደሩ መደብደብ ያዘ። ተማሪው ለነፍሱ ብሎ እኛ ጋር መጥቶ ተደበቀ። አንተ ጋር መጥቶ የተደበቀውን ሰው እንዴት አሳልፈ ትሰጣለህ? እኛም ኦሮሞዎች፣ እነሱም ኦሮሞዎች ብሎ እምቢ አለ አርሶ አደሩ ደግሞ በመቀጠልም የአይን ምስክሩ መከላከያ መከላከያም ተኩስ ከፈተ። ብዙዎች በጥይት ተመተዋል። ሁለት አርሶ አደሮች ወደ ሆስፒታል ተወስደዋል። አሁንም ተኩስ ይሰማል። ባድመን ነው የሚመስለው። አርሶ አደሩም ምንቻውን ይዞ ከያለበት ለመረዳዳትና ለመመከት እየሞከረ ነው። መከላከያዎች መንገዱን በመዝጋት ላይ ስላሉ ሁኔታውን ለማወቅ ያስቸግራል። የሞተም ሰው ሊኖር ይችላል። በተመሳሳይ በሀሮሚያ ሁለተኛና መሰናዶ ትምህርት ቤት ተማሪዎችም ትናንት የተቃውሞ ሰልፍ በማድረጋቸው በእለቱ የተያዙትን ጨምሮ ወደ ሁለት መቶ የሚሆኑ የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች አሮማያ ፖሊስ ጣቢያ ታስረው እየተንገላቱ ናቸው ሲል ነዋሪው አስረድቷል። ይህ በዚህ እንዳለ በምስራቅ ወለጋ ኪራሞ ከተማ የታሰሩ ተማሪዎችና አቶ በቀለ ገርባ ይፈቱ ብሎ ብለው የመሰናዶ ትምህርት ቤት ተማሪዎች የተቃውሞ ሰልፍ እንዳደረጉና የአካባቢውን ማህበረሰብ ከተማሪዎቹ ጋር ተቀላቅሎ ተቃውሞ ማሰማቱን አንድ ስሜን እንዳትነግሩብኝ ያለ ተማሪ ለባልደረባችን ለቱጁቤ ኮስኩሳ ገልጾላታል። የአካባቢው አስተዳዳሪና የከተማዋ የኦህዴድ ተመራጭ የሆኑት ወይዘሮ አበባ በየነ መጥተው ለማረጋጋት ሞከሩ። ተማሪው ግን የታሰሩት እስኪፈቱ አንማርም ብለው ተቃውሟቸውን ቀጥለዋል ካለ በኋላ በኋላ አጋዚ ከግዳ አያና መጣ። ተማሪዎችን ለቅመው ወደ እስር ቤት ወሰዱ። መምህር ገደፍ የተባሉ አስተማሪ አንተና ይሄን ያነሳሳው አይደል ተብለው እስር ቤት ውስጥ እየተሰቃዩ ናቸው። ሴቶች ሳይቀሩ ነው እስር ቤት ተወስደው እየተደበደቡ ያሉት። በኪራሞ ከተማ ተደረገ የተባለውን ሰልፍ አስመልክቶ ለማጣራት የወረዳው አስተዳዳሪ ወደሆኑት ወደ አቶ አምሳለ ወደ አምሳለ ጀለታ ቢደወል ስልካቸውን አላነሱትም። በሀረማያ ዩኒቨርሲቲና አካባቢው የተካሄደውን ተቃውሞና ተጎዱ የተባሉትን ሰዎች በተመለከተ ደግሞ ትናንትኑ ያነጋገርናቸው የምዕራብ ሀረርጌ ፖሊስ ኮማንደር ኦስማን መሐመድ የሚባለው ሁሉ ሐሰት ነው፣ ሁሉ ሰላም ነው የሚል ምላሽ መስጠታቸው ይታወሳል። በኦሮሚያ ክልል አሁንም ግድያና እስራት እየተካሄደ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ተናገሩ። በኦሮሚያ በሚገኙ ዩኒቨርሲቲ ቅጥር ግቢ ወታደሮች መስፈራቸውንም አስታውቀዋል። መንግሥት በበኩሉ በአሁኑ ወቅት በኦሮሚያ ሰላም ሰፍኗል፣ ጸረ ሰላም ናቸው የሚላቸውንም ኃይሎች ሕዝቡ እየታገላቸው ነው ይላል። መለስካቸዋማ ዝርዝሩን ከአዲስ አበባ ልኳል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በተለይ ለቪኦኤ እንደገለጹት በኦሮሚያ ክልል አሁንም ግድያዎች እየተካሄዱ ናቸው። ሰዎች በተለይም የኦፌኮ አባላትና በየደረጃው የሚገኙ የአመራር አባላቱ ከየስፍራው እየተለቀሙ እየታሰሩ ናቸው ይላሉ። የተገደሉ ሰዎችን ቁጥር በተመለከተ በትክክል ለመናገር ደግሞ ድርጅታቸው አሁን ያለበት ሁኔታ ከፍተኛ እንቅፋት እንደፈጠረበት የገለጹት ዶክተር መረራ የኦፌኮ ዋና ጸሐፊ አቶ በቀለ ነጋ ከቤታቸው እንዳይንቀሳቀሱ የጣለባቸው የቁም እስርና በየቦታው የነበሩ የድርጅቱ ሰራተኞች ለእስር መዳረግ ትክክለኛ መረጃ በየጊዜው ለመሰብሰብ ትልቅ ችግር እንደፈጠረ ይናገራሉ። ስለሆነም ድርጅታቸው ፌኮም ሆነ በቅርቡ መድረክ ይፋ ካደረገው የሟቾች ቁጥር ይልቅ የማን ራይትስ ዎች የተሰኘው የሰብአዊ መብቶች ተሟጋጅ ድርጅት ከሳምንት በፊት የአካባቢ ምንጮችን ጠቅሶ በኦሮሚያ የተገደሉ ሰዎች ቁጥር መቶ አርባ ይደርሳል ያለው ወደ እውነቱ ይቀርባል ይላሉ። መንግስት ግን እስከ ዛሬ በተቃውሞ ሰልፎቹ ላይ ተገድለዋል ብሎ ይፋ ያደረገው አምስት ሰዎች ብቻ መሆናቸው አይዘነጋም። ሁለት የጸጥታ ኃይሉ ባልደረቦችም በሰልፈኞች መገደላቸውን መንግስት ይፋ አድርገዋል። ዶክተር መረራ ጉዲና በበኩላቸው በአሁኑ ወቅት የተገደሉትን ሰዎች ቁጥርም ሆነ ሌላውን መረጃ ለመሰብሰብ ያለውን ችግር በመጠቆም የሚከተለውን ብለዋል። የእኛ አባሎች ደውሎ ካልነገሩን ዝም ብለን ሰው ደውሎ ስለነገረ ብቻ እንደዚህ የሚባል ሰው ሞቷል ብለን አንመዘግብም። ግን ወደ እውነታው የሚቀርበው የአምነስቲ ኢንተርናሽናል ነው። እነሱ በተለያዩ መንገዶች ቼክ ያደርጋሉ። እኛ ግን አይዋሹንም የምንላቸው አባሎች አረጋግጦ የሚሰጡንን እንጂ ለምሳሌ ጫካ ውስጥ ተገሎ ተጥሎ ስም የሌላቸውን ሰዎች አንመዘግብም። ያለ ስም እንትን አናደርግም። ስለዚህ ግድያ ቀጥሏል። ይሁንና ከየትኛውም ወገን የተገደሉ ሰዎችን ቁጥር በተመለከተ በቅርብ ጊዜ ከመንግስት የተሰጠ መግለጫ የለም። በመንግስት መገናኛ ብዙሀን በአሁኑ ወቅት የሚነገረው በኦሮሚያ ክልል በጸረ ሰላምና በጸረ ልማት ኃይሎች ተቀስቅሶ የቆየው ሁከት መርገቡንና ሰላም መስፈኑን ሲሆን በአንዳንድ በክልሉ ከተሞች በመንግስት በሚከናወኑ ስብሰባዎችም እነዚህ አፍራሽ የሚባሉ ኃይሎችን ህዝቡ እንደሚታገላቸው ሲገለጽ ይደመጣል፣ ይታያል። ዶክተር መረራ ጉዲና ግን ግድያ ዛሬም አለ ነው የሚሉት። ወደ ሳምንቱ መጨረሻ አካባቢ ለምሳሌ ወለጋ ዩኒቨርሲቲ አንድ ወጣት ተማሪ ተገሎ ወንዝ ተጥሏል። ሉባቦር ገቺ የሚባል ተማሪ ነው። ወለጋ ዩኒቨርሲቲ የሚማር ያው ለምሳሌ እሱ ተገሎ ወንዝ ተጥሏል። አብደታ ውላንሳ የሚባል ከአምቦ የታሰረ ከዚህኛው ቀውስ በፊት የታሰረ ልጅ ሞቶ ሬሳው ምልክ ከገባ ሶስት አራት ቀን ሆኖታል። አንድ ሬሳውን አንለቅም ብሎ ለምን ሬሳውን እንደማይለቁ አላቅም። ቤተሰቦቹ አምቦ አካባቢ ናቸው። ይሄ አብዶታ ሁላንሳ የኛ አባል የነበረ የኛ ታዛቢ የነበረ ልጅ ነው። እስካሁን ሬሳ እስከ ትናንት ማታ ድረስ ሬሳ ሲጠብቁ ነበረ አንሰጣችሁም ብሎ በምን ሁኔታ እንደሞተ ወይም እንደተገደለ ተገድሎም ከሆነ ይታወቃል። እሱ እንግዲህ በእስር ቤት ነው የሞተው። ከዛ በፊት የተካሄደበት ድብደባ ይሁን ምን ይሁን ለምርመራ ነው እንግዲህ ልክላል ይላከው የምርመራ ውጤቱንም ያስገባው መንግስት ነው። እሱንም ሳይናገር ለቤተሰቡ ሬሳውን አንሰጥም ብሎ እስከ ትናንት ማታ ድረስ ሬሳ ሁሉ እንግዲህ ታስሮን ያለው ማለት ነው። አብደታ ውላሳ አምቦ ወጣት ነው። በቀደም እሁድ ሳምሶን ከተማ የሚባል የመደወላቡ ዩኒቨርሲቲ ተማሪ ተገሎ ተገኝቷል። መደወላቡ ዩኒቨርሲቲ ማለት ነው። ገና ለገናት ወጣቶቹ ሰላማዊ ሰልፍ ሊወጡ ይችላሉ እያሰቡ ነው ተብሎ እስራቱም በሰፊው መቀጠሉን ዶክተር መረራ ይዘረዝራሉ። ብዙ ቦታ የኛ አባሎች ለምሳሌ ዘጠና ሰባት ምርጫ ተወዳዳሪዎች የነበሩ ታዛቢዎች የነበሩ በየቦታ በኃላፊነት የሚሰሩ ሰዎች ብዙ ቦታ የቦረና ዞን ሐራር አካባቢ አርሲ ውስጥ፣ ደቡብ አርሲ ለምሳሌ ዶዶላ፣ አርሲ ነገለ በዚህ በእኛ መስመር አማያ ወለሾ አካባቢና ብዙ ቦታ ስራእስራቱ አለ። አሁንም ቀጥለዋል ማለት ነው። ዶክተር መረራ እንደሚሉት በአሁኑ ጊዜ በእጅጉ የሚያሳስባቸው በኦሮሚያ የሚገኙ ዩኒቨርሲቲዎች ተማሪዎች ጉዳይ ነው። በኦሮሚያ ባሉ ዩኒቨርሲቲዎች ቅጽር ግቢ ሁሉ ወታደሮች ሰፍረዋል። እነዚህ ወታደሮች ተማሪዎችን ምኝታ ቤታቸው ድረስ በመሄድ እንደሚደበድቧቸውም ይናገራሉ። ተማሪዎችም ሁልጊዜ በፍርሃትና በጭንቀት ላይ እንደሚገኙ መረጃዎች እንዳሏቸው ዶክተር መረራ ያስረዳሉ። ባለፈው ሳምንት አምነስቲ ኢንተርናሽናል የተባለው ለሰብአዊ መብቶች ተሟጋች ዓለም አቀፍ ድርጅት ካለፈው ታኅሳስ ወር አጋማሽ ጀምሮ በመላ ኦሮሚያ ክልል የተገደሉ ሰዎች ቁጥር ከ125 እስከ 130 እንደሚደርስ ገልጿል። አምነስቲ አክሎም የኢትዮጵያ መንግሥት ተቃውሞ የሚያሰሙትን መግደሉን እንዲያቆምና የታሰሩትንም እንዲፈታ ዓለም አቀፉ ህብረተሰብ ጫና እንዲያደርግ ጥሪ አቅርበዋል። የአውሮፓ ህብረት ባለሥልጣናት የኢትዮጵያውን የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አዳኖምን ወደ ብራሰልስ እንደጋበዟቸው እና ዛሬና ነገ ስብሰባ እንደሚያደርጉ የተረዳው ሂማን ራይትስ ዎችም ባለሥልጣናቱ ስለ ኦሮሚያ ክልል ሁኔታና ከሚሊዮን በላይ ኢትዮጵያውያንን ሕይወት ስጋት ላይ የጣለውን ድርቅ በተመለከተ ጠንከር ያሉ ጥያቄዎች እንዲያቀርቡላቸው ጥሪ አስተላልፈዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው ለዘገባው ዘገባው እናመሰግናለን ተከታዩ ደግሞ ወደ አውሮፓ የሚወስድን ይሆናል። በኮሎን ጀርመንና፣ በሌሎችም ከተሞች በአውሮፓውያን አዲስ አመት ወቅት በሴቶች ላይ የደረሱትን ጥቃቶች ያስተባበሩት የስደተኞች ቡድኖች ናቸው ከተባለ በኋላ በአውሮፓ ያለው የኢሚግሬሽን ቀውስ መልኩን ቀይረዋል ይላል። የስዊድን ፖሊሶች በአገሪቱ ውስጥ በሴቶች ላይ የደረሱ ተመሳሳይ ጥቃቶችንም ሸፋፍነዋል የሚለው ክስ ባለሥልጣናት መልስ እንዲሰጡ ይጠበቃል። ስደተኞች ከሰሜን ምስራቅ ከመካከለኛው ምስራቅና ከሌሎች አንዳንድ የእስያ ክፍሎች ወደ አውሮፓ በሚጎርፉባት በሚጎርፉበት በአሁኑ ወቅት የአውሮፓ መንግስታት ስደተኞቹን ባስተናገዱ አገሮች ውስጥ የተቀሰቀሰውን ጸረ ስደተኞች ስሜት ወይም ጸረ ስደተኝነት የጎላበት ስሜት ለማርገብ እየታገሉ እንደሆነ በመግለጽ የአሜሪካ ድምጽ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች። ፔጊዳ የተባለው የጀርመን ቀኝ ክንፍ ቡድን ያስተባበረው ጸረ ስደተኞች ሰልፍ በሚካሄድበት በአሁኑ ወቅት በብዙ ሺህ የሚቆጠሩ ሰዎች መቻቻል እንዲኖር ጥሪ በማድረግ ሌፕዚግ በተባለችው ምስራቃዊት ከተማ መንገዶች ላይ ሰልፍ ወጥተዋል። ጸረ ስደተኞች ቡድኖች በምዕራቡ ዓለም እስላማዊነትን ማስፋፋት የሚሉትን የመቃወም ሰልፍ ማድረግ ከጀመሩ ውለው አድረዋል። ታቲያና ፌስተሪንግ የተባለች የፔጊዳ መሪ ስደተኞቹ ሴቶችን ማጥቃት ጀምረዋል ትላለች። እነዚህ ሙስሊም ስደተኞች አጠቃላይ የሽብር ጥቃት ጀምረዋል። የጀርመን ሴቶችን ነጣ ያለ ጸጉር ቀለም ያላቸውን ነጭ ጀርመናውያን ሴቶች እያጠቁ ነው። ጸረ ስደተኞች የሆኑ ቡድኖች ትላንት ኮሎኝ ከተማ ላይ በፓኪስታን በሶሪያና በአፍጋኒስታን ስደተኞች ወንዶች ላይ ተከታታይ ጥቃቶች አካሂደዋል። ይሁንና በርካታ የሀገሪቱ ሴቶች ጥቃቱን በመቃወም በመንገዶች ወጥተዋል። የጽንፈኞቹ ቀኞች ተቃዋሚ የሆነው የኮለኝ ቡድን አባል የሆነችው ኤሚሊ ሚችልስ ፔጊዳ የተባለው ጽንፈኛ ቡድን ተግባር እንደሚያስቆጣት ትገልጻለች። ፔጊዳ ፔጊዳ በአሁኑ ወቅት የሚፈጽመው ተግባር ያስቆጣኛል። ፔጊዳም ሆነ በዛሬ ዕለት የተሰባሰቡት ዱርዬዎቹ ሁሉ ስለ ሴቶች መብት ደንታ እንደሌላቸው ሁላችንም የምናውቀው ነገር ነው። ሁሌም ቢሆን እዚህ የሚመጡት የውጭ ሀገራት ተወላጆችን ለመደብደብ ነው፣ ፕሮፓጋንዳቸውን ለማሰማት እንጂ በሴቶች ላይ የሚፈጸመውን አድሎ ለመቃወም አይወጡም እኮ። በሌላ ዜና ደግሞ ስዊድን ውስጥ ፖሊሶች በአዲሱ ዓመት በዓል ወቅት አብዛኛውን ጥቃት የፈጸሙት ስደተኞች ናቸው የሚለውን ወሬ ሸፋፍነዋል እያሉ ነው የሀገሪቱ ሚዲያ ዘገባዎች። የብሔራዊ ፖሊስ ኃላፊ ዳን ኤሊያሰን በክሱ ላይ ምርመራ እንደሚካሄድ ትላንት አስታውቀዋል። ይህ ጉዳይ በሚገባ መጣራት ያለበት ነገር ነው። ይህ ዜና እውነትነት ካለው መስተካከል ይኖርበታል። የጀርመን ቻንስለር አንጌላ ሜርከል ደግሞ ገደብ የሌለው የስደተኞች ፍሰት ጋብ እንዲል ያስፈልጋል ብለዋል። ለሰዎች መሰደድ ምክንያት የሆኑትን ነገሮች መዋጋቱ ላይ ማትኮር ይኖርብናል። አሁን በተጀመረው በአዲሱ ዓመት ውስጥ ማድረግ የምንፈልገው ነገር የስደተኞችን ቁጥር ጉልህ በሆነ መንገድ እንዲቀንስ ማድረግ ነው። እዚህ ያሉት ስደተኞች ከህዝቡ ጋር እንዲዋሃዱ ማድረግ ስለሚያስፈልግ በአሁኑ ወቅት ሰው ሁሉ የሚነጋገርበት ነጥብ ስደተኞቹን ለማዋሃድ የተሻለው መንገድ የትኛው ነው የሚለው ነው። ባለፈው ሌሊት ላይ የተፈጸመውን አስከፊ ድርጊት ስለምናውቅ የመዋሃድ ተግባርን ለማሳካት በህብረተሰቡ ዘንድ ግልጽነት እንዲኖር ያስፈልጋል። ይሁንና ስደተኞቹም ቢሆኑ የእኛን ህግና እሴት ለማክበር ፍላጎት እንዲኖራቸው ያስፈልጋል። በግጭትና በትርምስ ባህል ውስጥ ላደጉት አንዳንድ ሰዎች ከህዝቡ ጋር የመዋሃዱ ተግባር ከባድ ሊሆንባቸው ይችላል። ክቡራትና ክቡራን አድማጮች የምትከታተሉት በ19 lejos que está. ይቅርታ አድማጮች በ1922ና 25 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ዜማ ያሳበቀ ይመስላል። እዚህ ግድም አዲሱ ፋታ እንውሰድ። ረዘም ያሉ ዘገባዎችና ዝርዝር ዝግጅቶች ነበሩ የቀረበሉ ዘፈኑ ጀመር አድርገ ጀመር አድርገናል ምንድን ነው ርዕሱ? ታስተዋውቅ Essa <laughs> <laughs> <laughs> asa When I'm not I'm a bit...

እያነቡ ክስታ ቴዲ ያፍሮ ነበር። ቴዲ እናመሰግናለን። አድማጮች የኢትዮጵያ ፌዴራላዊ አንድነት መድረክ በአገሪቱ እየታየ ያለውን ቀውስና ሌሎች ነባር ችግሮች አስመልክቶ አሳስቦኛል ባላቸው ጉዳዩ ዙሪያ በትላንትና እለት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የጻፈውን ግልጽ ደብዳቤ ተንተርሶ ከድርጅቱ ሊቀመንበር ጋር የተካሄደ ቃለ ምልልስ ይዘናል። ቆየት ብሎ ይቀርባል። ታዲያ አሁን ሳምንታዊ ቅንብር ሐኪሙን ይጠይቁ ነው ቀዳሚው። ሐኪሙን ይጠይቁ። የስኳር በሽታን ተከትሎ ሊከሰቱ በሚችሉ የዓይን ህመሞች ዙሪያ የተጀመረ ተከታታይ ቅንብር የመጨረሻው ክፍል ዛሬ ይዞ የቀረበው ሙያዊ ትንታኔውን የሚሰጡን የዓይን ቀዶ ህክምናና የዓይን ነርቭ ህክምና ባለሙያ ዶክተር ወርቃየሁ ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በዓይን ህክምና ጥናትና ምርምር ስራ ላይ የሚገኙት ዶክተር ወርቃየሁ ለበርካታ ዓመታት በጎንደር የህክምና ትምህርት ቤት በህክምና መምህርነት አገልግለዋል። የፕሮግራም አዘጋጅና አቅራቢ አሉላ ከበደ። አንድ የስኳር ህመምተኛ በረዥም ጊዜ ውስጥ ሊከሰቱ የሚችሉ በርካታ የአይን ህመም አይነቶች ሊዳረግ እንደሚችል ቀደም ብለው ካስረዱን ትንታኔዎች ተመልክተናል። የህመሞቹ አይነቶች እንደ መለያየታቸው፣ የህክምናውም አይነት በአንጻሩ ሊለያይ እንደሚችል መገመት ይቻላል። ነገር ግን እንደው በአጠቃላይ ምን አይነት የህክምና አማራጮች አሉ? የህክምናውም አማራጭ ከስኳሩ ህመም ጋር ተያይዞ ሊሄድ የሚችል ከሆነ እንግዲህ አንድ ጉዳት ደርሶ አይን ላይ በስኳር ጉዳት የመጡ ጉዳቶች ካሉ እንደ ጉዳቱ አይነት እና መጠን የተለያዩ አይነቶች ሊደረጉ የሚችሉ የህክምና አይነቶች አሉ። ቀደም ብዬ እንደጠቀስኩት እንግዲህ እይታን የሚጎዳ የሚቀንስ የስኳር ጉዳት ሲመጣ በሶስት ከፋፍለን አይተናቸዋል። ሬትናው ላይ የሚመጡ እይታን የሚቀንሱ ከስኳር ጋር የተያዙ ጉዳቶች ሶስት ዋና ዋና አይነቶች አሉ እና ልክ በዚህ ማዕቀፍ ደግሞ እንደ አይነታቸው ህክምናው ምን እንድመስል እናያለን። አንደኛው እና የመጀመሪያው ብዙ ጊዜ በተለመደው ስኳር በሽተኛ ላይ እይታ የሚቀንሰው ዲያቤቲክ ማኩሎፓቲ ብለን የምንጠራው በውስጥ ክፍል አይናችን ሬቲና ላይ ጥርት ያለውን እይታ የምናይበት ትንሹ አካል፣ አነስ ያለ ቦታ አለ። እዛ ቦታ ላይ ጉዳት በሚመጡ ጊዜ እይታ ይቀንሳል እና ይህን የሚሆንበት ዋናው ምክንያት ምንድን ነው? አንድ እንዳልኩት ደምስሮቹ ግድግዳቸው ጉዳት ይደርስና ፈሳሽ ወደ ሬትናው አካል እየገባ የአካል እንዲያብጥ ፈሳሽ የሆነ ነገር እንዲይዝ ያደርጋል። ይህን ነገር እንግዲህ በምርመራ እናይና እይታውን የጎዳ ወይም ሊጎዳ የሚችል አቅም ያለው አይነት ሆኖ ስንገነዘብ በህክምና ምን ማድረግ ይቻላል? እነዚህ የተበላሹ ፈሳሽ እያሳለፉ ያሉ ደምስሮችን ለይተን በምርመራ ካወቅናቸው በኋላ ቦታቸውን ይህን ነገር እንዲያቆሙ በጨረር እነዚህን ደምሶዎች በመምታት ፈሳሽ ማሳለፋቸውን እንዲያቆሙ የሚደረግበት አንደኛ ዘዴ አለ። ሁለተኛ ምንድን ነው? ይህ ፈሳሽ ከደምሶዎች ሞቶ አንዳንዴ ሊያልፍበት የሚችለው ምክንያት ደምሶዎቹ ከመጎዳት ባሻገር ደግሞ ሬትናውን ደግፎ የሚይዘው እንደ ወንዲ ዝለግለግ ያለ ፈሳሽ አለ ቪትረስ የምንለው አይን ኳስ ውስጥ ይህ ፈሳሽ አይን በተንቀሳቀሰ ቁጥር አብሮ ይንቀሳቀሳል። ግን አንዳንድ ሬትናው አካሎች ላይ የተያያዘ ነው የተጣበቀ ነው እና ስኳሩ እየዘገየ ሲሄድ ይሄ የተያያዘበት ቦታ እየገረረ ሲመጣ ሬትናውን ይጎትተዋል እና በመጎተቱም እንደዚሁ ሬትናው አካላዊ ጉዳት ይደርስበትና ፈሳሽ አልፎ እይታን እንዲቀንስ የማድረግ ነገር ሊኖር ስለሚችል ይሄ የእይታ መቀነስ የእይታውን አደጋ ላይ ሊጥል የደረሰ ሁኔታ ላይ መሆኑን በምርመራውንም ስንገነዘብ ቀዶ ጥገና ገብቶ ይሄን የሚጎትተውን ነገር የማላቀቅ አይነት ቀዶ ህክምና ሊደረግ ይችላል። እንግዲህ ዲያቤቲክ ማኩሎፓቲ ለምንለው ነው ሁለተኛው አይነት ከስኳር ጋር ተያይዞ አይል ላይ የሚመጣ ጉዳት የጠቀስ ነው። ምንድን ነው፣ ስኳሩ ጊዜው እየጨመረ እየገፋ በሄደ ቁጥር በአግባቡ በቁጥጥር ስር ሳይወድ ሲቀር ከጊዜ ጋር ምንድን ነው የሚሆን እየሆነ የሚሄደው እንዳልኩት፣ ደም ስሮች ለሬቲና ነው የሚያስፈልጉትን ነገሮች የማቅረብ አቅማቸው እየቀነሰ እየቀነሰ በሚሄድበት ጊዜ በተለይ ኦክሲጂን የግድ ማግኘት ስለሚያስፈልገው ያንን የማያገኘው አካል እየጨመረና እየበዛ በመጣ ቁጥር አካላችን ምን ያደርጋል እያካካሰ እየመሰለው እዛ የተጎዱት ደምስሮች አካባቢ ሌሎች አዳዲስ ደምስሮች እንዲበቅሉ የሚያደርገው ያለው። ይሄ የሚሆንበት ምክንያት ምንድን ነው? የኦክሲጂን እጥረቱን ተከትሎ ራሱ አካላችን የሚያመነጫቸው ኬሚካሎች አሉ፣ ቅመሞች አሉ፣ አዳዲስ ደም ስሮች እንዲሰሩ የሚያደርግ። ሆኖም ግን እነዚህ ደም ስሮች ብዙም ጊዜ ጠቀሜታ የላቸውም፣ እንዲሁም ጉዳታቸው የከፋ የሆነና ነገሩን የሚያወሳስቡት እነሱ ናቸው። ዶክተር ወርቃየሁ እነኝህን የመሰሉ ሁለት አይነት የተለዩ የህመም ሁኔታዎች በሚፈጠሩበት ጊዜ የህክምና አማራጮች ይለወጡ ይሆን? ለመሆኑ ምን አይነት ገጽታ አላቸው? ሁለት አይነት የህክምና ዘዴዎች አሉ ሊደረጉ የሚችሉት። አንደኛው ምንድን ነው? እነዚህ አካሉ ኦክሲጅንን ባለማግኘቱ ምክንያት ከሬትና ውስጥ እየምነጩ ያሉት አዲስ ደምስር እንዲሰራ የሚያደርጉትን ኬሚካሎች የሚሰሩትን ስራ እንዳይሰሩ የሚያደርጉ መድኃኒቶች አሉ። አይኑ ውስጥ የሚወጋ ያንን በመስጠት አዲሶቹ ደምስሮች እንዳያድጉና ችግር እንዳይፈጥሩ ወይም እየከሰሙ እንዲሄዱ የሚያደርግ አይነት ህክምና አለ። ወይም ይሄ ከሌለ ደግሞ እንዲሁ በጨረር የሚገባና ብዙ ስራ የማይሰራውን የሬትና አካል ደም ወደ ዋነኛው ማኩላ ወደምንለው አካል ብቻ እንዲሄድ፣ ሌሎቹ ብዙም ጥቅም የሌላቸው አካሎች ደም እንዳይሻሙ እነሱን በጨረር በመምታት ይሄን ሊመጣ የሚችለውን ከፍ ያለ ስብስብ ነገር ለማስወገድ የሚደረግ የሕክምና አይነት አለ። ከዚህ ባሻገር ግን እንዲህ ሕክምናም ተደርጎ ወይም ደግሞ በጣም በመጽፈ ነጋት በሶስተኛነት ደረጃ ሬት ነው ላይ የምናየው አድቫንስድ የሆኑ ችግሮች ብለን የጠቀስናቸው አሉ። እንዲህ ደምስሮቹ አድገው ወደ አይን ውስጥ ማፍሰስ ወይም ደግሞ ቅድም ያልኩት ቪትረሱ እንዲ ከመቆየጥ ከመቁሰልም፣ እነዚህ የሚያድጉት ደም ስሮች የሚያገሩትና ሬትናውን ጥሎ ከቦታው እንዲላቀቅ ማድረግ፣ ወይም ደግሞ ቅድም ያልኩት ደም ስሮች እንዲያርጉ የምንለው ቅመም ከኋላ በኩል ካለው አይናችንም ክፍል በማለፍ አንዳንዴ ወደፊት ለፊት ወዳለው አይና ከለችን ይመጣና ደምስሮች አላስፈላጊ በሆነ ቦታ ላይ እንዲያድጉ ያደርግና በአይናችን ውስጥ ዝውውር የሚያደርግ ሌላ ፈሳሽ አለ። የዛን መግቢያ መውጫውን ቀዳዳዎች ስለሚደፍኑ ስቃይ ሊያስከትል የሚችል አይነት ከፍተኛ የሆነ የአይን ግፊት የማስከትል አይነት ውስብስብ ነገሮች ሊመጡ ይችላሉ። እነዚህ እንግዲህ የገፉ በጣም አስቸጋሪ የሆኑ ችግሮች በሚመጡ ጊዜ እንደ አይነታቸው ለይተን እንዳወቅሰው የችግር አይነት አብረው የሚሄዱ የተለያዩ ውስብስብ የሆኑ የኦፕሬሽን ወይም የመድኃኒት ወይም የጨረር ሕክምናዎችን ከአንዱ ከአንዱ ጋር በማያያዝ የምናደርጋቸዋሉ። ግን ዋናው ነገር ምንድን ነው እንዳልኩ እንዲህ የገፋ ችግር ውስጥ ከተገባ አሁን ቅድም ከላይ የጠቀስኳቸው ሕክምናዎች አብዛኞቹ ያለውን እይታ ባለበት እንዲቆየ ማድረጊያ ናቸው እንጂ የደረሱ ጉዳቶችን መልሰው ብዙ ጊዜ የሚመልሱ ስላልሆኑ ዋናው መድኃኒት እንደዚህ አይነት ውስብስብ ችግር ውስጥ ከመግባት ቅድም የጠቀስናቸው የቅድመ ጥንቃቄዎች ላይ በሽታው ገፍቶ እነዚህን ውስብስብ ነገሮች እንዳያመጣ መከታተሉ ላይ ነው አጽኖት ማድረግ የሚያስፈልገን እላለሁ። ዶክተር ወርቃየው የስኳር ህመምና እሱን ተከትሎ የሚከሰቱ የአይን ህመሞችን በተመለከተ ከህመሞቹ ምንነት መልከ ብዙ ናቸው እስከሚያስከትሏቸው ጉዳቶችና ይበልጡን ደግሞ የመከላከሉ እርምጃ ከሁሉ ቅድሚያ ሊሰጠው ኋላ ከሚመጣውም ፈተና የሚያድነውና መከላከሉ ላይ አጥብቆ ህሙማንም ሆነ ቤተሰቦች ሊያደርጉ የሚችሏቸውን ነገሮች አጽንኦት ሰጥተው አስረድተዋል። የህክምና አማራጮቹንም ዘርዝረዋል። ሌላ መሰል የአይን ህመምን የሚመለከቱ ጥያቄዎች መልሰን እስክናገኙ ለሰፊው ተከታታይ ውይይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለና ሰላም ዋሉ። ግን አመሰግናለሁ። አሉላ ስኳር ስኳር አለኝ የሚሉ ሰዎች ደግሞ ስኳር ከሱፍ ገዝተው ፊታቸው የያዙኝ በበሉ ልክና ጨጓራ አለኝ። እንግዲህ እኮ ጨጓራ ህመም አለብኝ ነው ነገር። ተለምዶ የአነጋገር ነገር ብዙ እንድንል ያደርጋል። ግን በዚህ ህመም በተለይ ደግሞ በሰፊው ብዙዎች የሚጠቁበት እንደመሆኑ የስኳር ህመም አለብኝ። እንግሊዝኛውንም ቃና የያዘ ይመስለኛል ካነጋገሩ። ግን ልክ ነው ሰምቻለሁ። ስኳር ያለበት ሰው ስኳር ይበላም፣ በነገር አይደለም ልክ ነው አለ። ደግሞ ስኳር የሚቀም ሰው ስኳር ያለባቸው ሰዎች ሁለት አይነት ነው። ለነገሩ እንደው ሰዓት ስለሌለ ወደሚቀጥለው ፕሮግራም እንተላለፍ እንጂ ስኳርን በሚያብላላው ቅመም ማነስ የሚመጣው የስኳር ሁኔታ አለ። ደግሞ የስኳሩ መጠን ራሱ አንሶ ሰዎች ችግር ውስጥ የሚገቡበት ሁኔታ አለ። በሌላ ርዕስ ይሄንን እንግዲህ መለሰም ማየታችን አይቀርም። እኔ ስኳር የለኝም ስኳር አልጠጣም። የሚቀጥለው ፕሮግራም ጋንሄድ አድማጮች፣ ቀደም ብለን ያስተዋወቅ ነው ዝግጅት ነው የኢትዮጵያ ፌዴራላዊ አንድነት መድረክ በሀገሪቱ እየታየ ያለውን ቀውስና ሌሎች ነባር ችግሮች አስመልክቶ አሳስቦኛል ባላቸው ጉዳዮች ዙሪያ በትላንትናው ዕለት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የጻፈውን ግልጽ ደብዳቤ ተንተራሰ ከድርጅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ጋር የተካሄደ ቃለምልልስ ነው። ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር፣ ድርጅታችሁ አሳስበውኛል ያላቸውን አምስት ነጥቦችና ሌሎች ጭብጦች ያዘለ ግልጽ ደብዳቤ ነው መድረክ በትናንትናው እለት ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የላከው። በቅድሚያ የግልጽ ደብዳቤውን ዓላማ ባጭሩ ቢያስረዱን። ዓላማው በዚህ አሁን በቅርብ ጊዜ በተከሰተውም ሆነ በሌሎች ነባር ችግሮች ላይ ሁሉ በተደጋጋሚ ይፋ ጋዜጣዊ መግለጫዎችንም እየሰጠን ከገዢው ፓርቲም ሆነ ከጠቅላይ ሚኒስትሩ መንግስት ምንም አይነት ምላሽ የምናገኝበት ሁኔታዎች አልነበሩም። ይህኛው ይህንን የሚያጠቃልን ነው። ሌላው ደግሞ ከዚህ በፊትም በግልጽ ሳይሆን በግልም ለእሳቸው ብቻ የሚደርስም ደብዳቤዎች ደጋግመን ጽፈናል። እንደ ይሄ ሁኔታዎች እስከዚህ ሊደርስ እንደሚችል በመጠቆምም መነጋገር አለብን እኛም መላ አለን በሚል ለዚህም ሁሉ ጆሮ ዳባ ልበስ ነው። ምንም የተሰጠን መልስ የለም እና የእነዚያ ሁሉ ማጠቃለያ ነው እንግዲህ በግልጽ ፕሬሱ የሚወቀው ህዝቡ የሚወቀው፣ ብለን ይህንን አጠቃለን ማቅረባችን ነው። መልካም ፕሮፌሰር በየነ በዚህ በወቅቱ አሳሳቢ የኢትዮጵያ ጉዳዮች ላይ ያተኮረ ግልጽ ደብዳቤያችሁ ለተከሰቱት ችግሮች ሙሉ መሰረታዊ መንስኤ እርስዎ የሚመሩት ፓርቲና መንግስት የህዝቡን እምነትና ይሁንታ በነጻ ምርጫ ያላገኘ እንደመሆኑ ለሚከሰቱ ችግሮች መፍትሄ የመስጠት ብቃት ማጣቱ ነው ሲሉ መድረክ ኢህአዴግን በተቸበት በዚህ ግልጽ ደብዳቤ ቀደም ብዬ በመግቢያው እንደጠቀስኩት ድርጅቱ አሳስበኛል ያላቸውን አምስት ነጥቦች እንዲሁም መፍትሄ ያላቸውን ሌሎች አምስት ነጥቦች አክሎ ይዘረዝራል። እስኪ ዋና ዋናውን ያስጨብጡ። ያ እንግዲህ ያሳስበውኛል ያልነው በመሰረቱ ኢህአዴግ ሁል ጊዜ ከህገ መንግስቱና ከሀገሪቱ ህግጋት ውጭ የሆኑ እርምጃዎች የመውሰዱ ጉዳይ፣ ደግሞም ከሌሎች አማራጭ አለን የሚሉት ስቴክሆልደርስ ጋር ለመነጋገር ጨርሶ ፈቃደኛ ያለመሆኑ መድረክንም ጨምሮ ማለት ነው ብዙዎችን የፖለቲካ ቡድኖች እያስከፋና ተስፋ እያስቆረጠ ወደ ትጥቅ ትግል ይህንን መንግስት በጉልበት ነው ማስወገድ ያለብን ወደምለው እንዲሸጋገሩ እየገፋቸው ነው። ይሄም ለሀገራችን የመጽሐ እድል የሚበጅ አይደለም። ከእንግዲህ ወዲህ የጦርነትና ንድ የስቪል ግጭቶች ሁኔታ ተፈጥሮ ለዚህ ሀገር የሚበጅ አይሆንም፣ ወደ መበታተንም ሊያደርስ ይችላል የሚል ስጋት አለን የምል ነው የመጀመሪያው፣ ያሰመርንበት። ከዚያም ቀጥሎ ኢህአዴግ በየጊዜው ህዝቡ በህገ መንግስቱም በሀገሪቱ ምግቦች የተቀመጡትን መብቶች ለማስከበር ወይም ጥፋቶቹን ለመቃወም የሚያደርጋቸውን እንቅስቃሴዎች በሙሉ ነው በሞት ነው የሚቀጣው። ይህም ተጠያቂነት በሌለበት ደረጃ ማለት ነው። ይሄ ተደጋግሞ የተከሰተ ነው እና በገንቤላ አይተነዋል። በሌሎች አካባቢዎችም እንደዚሁ ተደጋግሞ የተከሰቱ ናቸው። ለዚህ ተጠያቂነት የለም። ያንን ጥፋት ያደረሰውን የታጠቀ ሰራዊት ኃይል ከአካባቢው ዝም ብሎ ማዞር ነው፣ ወደ ሌላ መውሰድ ነው እና እንደዚህ አይነት ከህግ በላይ ሆኖ ዜጎችን መብት እየገፈፉ እስከ ህይወት ማጥፋት ድረስ የመቅጣቱ እርምጃዎች ተደጋግመዋል። መንግስቱ ህግና ህጋዊነትን አክብሮ ማስተዳደር ያለመቻሉ በእጅጉ አሳስቦናል የሚል ነው። ሌላኛውም ደግሞ በየአካባቢው የሚደርሰው የመሬት ቅሚያ በገጠሩም በከተማም ህዝቡን ሳያማክር ህዝቡን ማዕከል ያላረገ ልማት በምል ልማት ማለት መቼም ህዝቡን ለመጥቀም ነው ግን የህዝብን ይሁንታ ያላገኘ ልማት በሚል ስም ህዝብ እየተገፋ ነው። ህዝባችን ከሰማንያ አምስት በላይ አርሶ አደር ነው እና የአዲስ አበባውም በቅርቡ የሆነው ሁኔታ የዛው አካል ነው። እንደውም ከተሞቹን የዞን የወረዳ ከተሞቹን ሁሉ አሳብተው እነዚህን ሁሉ የተስፋፋ መሬቶችን በማዘጋጃ ስር እያደረጉ መሬት በፌዴራል አስተዳደር እንዲሆን የመሬት አስተዳደር ኮርፖሬሽን የሚል አቋቁመናል እስከ ማለት ሁሉ ደርሰዋል። እና የአዲስ አበባ አሁን በቅርቡ የተደረገው ለሁለተኛ ዙር ሙከራ፣ ከዚህ በፊትም ግጭት አስነስቶ የተተወን ነገር አሁን ደግሞ በሌላ መልክ ማምጣቱ አሁንም የገበሬውን ይዞታ ተጋፍቶ መሬትን በሙስና እየቸበቸቡ ለመክበር ካልሆነ በስተቀር ሰፊውን ህዝባችንን እየጠቀመ ያለመሆኑ አሳስቦናል የምል ነው። መልካም። አሁን ለተፈጠረው በሀገሪት ውስጥ ለሚታየው እጅግ የገነነ ቀውስ የሚታይበት ሁኔታ ምንድን ነው? መድረክ በአማራጭነት እየጠቆመ ያለው ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በላካችሁት ደብዳቤስ ምንድን ነው ያመላከታችሁት? ይህንንም ባጭሩ። አዎ መሰረታዊው ችግር የፖለቲካ ምህዳሩ ያለ መስተካከሉና የሀገራችንን የፖለቲካ ዙሪያ መግባባት ያለመቻላችን ነው እና የዚህ ሁሉ ነጸብራቅ ነው የህዝቡ ንዴት ገንፍሎ ወጥቶ አሁን ላየንበት በጣም አሳዛኝ ለሆነ እልቂት ሁሉ የዳረገው። ስለዚህ የመጀመሪያው መሰረታዊው መቀመጫችን በፖለቲካ ሀገራችን ህይወት ላይ መስማማት በሚቻልበት ማለት አካሄዱ ላይ ዲሞክራሲያዊ ምህዳሩ ሰፍቶ ሁሉም የተደራጀ ወገን ብቃት አለኝ የምል ፕሮግራሙን ለህዝብ አቅርቦ ይሁን ታግኝቶ ብቃት ያለውና የህዝብ የፈቀደው እንዲያስተዳድር ሌላው ድሉን እንዲጠብቅ፣ የምለው ይሄ የሰለጠነ አሰራርና አካሄድ እንትን ውስጥ መገባት መግባት አለባት ሀገራችን። ለዚህ በየቦታው ለሚ የገነፍሉ ችግሮች፣ ያለ መተማመኖች እና በቁጭት ላይ ቁጭት ምሬት ላይ ምሬት እየጨመረ የሚሄደው መሰረታዊ ፖለቲካ አካሄዳችን ላይ ስምምነት ያለመኖሩ ሆኖ የሚለውን አስምረናል። ከዚያም እንግዲህ በማስከተል ሌሎች ጉዳዮች እያነሳ ናቸው። ህዝብን ሳያማክሩ ለልማት ነው ተብሎ ህዝብን መብት የመጋፋቱ ነገር መቆም አለበት የሚል አስቀምጠናል። ልማቱ ህዝብን ማዕከል ያደረገ መሆን ያለበት ከዚያ በላይ ያለው ልማት ብለው ሰራን የሚሉትን በሙዚየምነት ለማሳየት ነው ወይስ ህዝቡ ተጠቃሚ እንዲሆን ነው የሚል ቅሬታና ሂስ ነው እያቀረብን ያለ ነው። ሌላው አሁን በደረሰው ችግርም ዋናው አድራጊ ፈጣሪው ኢህአደግ ነው። ይህንን የማስተር ፕላን ነገር እንደገና ቆስቁሶ ያመጣው እሱ ነው። በዚህ ያልተመጣጠነ እንትን ጉልበት ተጠቅሞ ከመቶ አርባ በላይ ዜጎች ህይወት በከንቱ አልፏል። በሺዎች የሚቆጠሩ ታስሮ ነው ያሉት። የፖለቲካ መሪዎች ከኛ ጋር አብረው የሚንቀሳቀሱት ታስሮ ነው ያሉት፣ ግማሾቹም በቁም ስር ኖው ያሉት። በህገ መንግስቱ አንቀጽ አስራ ሰባት የግለሰብን ነጻነት የነፈገ ከቤት እንዳትወጡ ልትወጣ እንገላሃለን የሚል ማስፈራራት እስከ ማድረግ ድረስ የደረሰ ህገ ወጥነት የታየበት ነው እና ይሄ ሁሉ ይቁም ነው የምንለው። ህይወታቸው የጠፋው ካሳ ይከፈላቸው ይገባል። ንብረታቸው የወደመውን ካሳ ከፈላቸው ይገባል። ከህገ አግባብ ውጪ ይህን እርምጃ የወሰኑት ወገኖች ማንም ሆነ ማን ለፍርድ ሊቀርቡ ይገባል የሚሉ ናቸው እና እንግዲህ ሌሎቹም አምስት ነጥቦች ነው ያስቀመጥናቸው። የረሀብንን ጉዳይ አንስተናል። በዚሁ በረሀብ ተጠቁሙ ተጠቁ ወገኖቻችን እርዳታ ይሄን በአግባቡ እየደረሰ አይደለም፣ እየተነገደ ነው፣ እየተሸጠ ነው። ለዚህ መረጃ አለን። ከዚያም በላይ የፖለቲካ ወገንተኝነት እየተከተሉ ነው እርዳታው የሚሰጠው። መድረክ ያምጣ በየነ ጴጥሮስ ሲያመጣ ትጠቀማላችሁ፣ እርዳታ ታገኛላችሁ የምለውን ከራሴ ስፔሲፊክ ኮንስቲትዌንሲ ይህንን መረጃ ማቅረብ የምችል ነኝ። እነዚህ እነዚህ እንግዲህ ከማስታውሳቸው ያላቸው ይመስሉኛል። የተፈናቀሉ ሕዝቦች ዜጎችን ይሄ ወደ ክልላችሁ ይሄዱ ይሄ እናንተ አካባቢ አይደለም እየተባሉ በህገ መንግስቱ ኢትዮጵያዊ በየትም ክልል ኑሮውን መመስረት፣ መኖር፣ መንቀሳቀስ ይችላል የምለውን አናሳ ብሔሮች ናችሁ ከሌላ ጋር መጣችሁ የሚባለውን ጥቃት ማስቆም ያልቻለ ፈቃድም ለዚህም ፍላጎትም የሌለው መንግስት ነው። ይሄ የዜጎቻችን ሁኔታ በእጅጉ ያሳስበናል። በየ አካባቢ አለው አሁን አመያ የሚባል አካባቢ የደረሰው ውድመትና ጥቃት፣ ሌሎች ሌሎችም አካባቢዎች የደረሱ ሁሉ ጊዜ ዝም ብሎ እየተተረኩ ብቻ የምታልፈው እና ኢህአዴግ ይህንን የዜጎች በደል ሙ የሚያይ መፍትሄ ለመስጠት ብቃት ያጣ ነው እና ለዚህ መፍትሄ ሲጡ የሚል ነው። हर प्रोग्राम चाहन प्रोग्राम मिले የአዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን የተባለውን አስመልክቶ በኦሮሚያ ከተሞች በተቀሰቀሰ ተቃውሞ እስካሁን የ140 ሰዎችን ሕይወት ማለፉን የመብት ተሟጋች ድርጅቶች ገልጠዋል። በብዙ መቶዎች የተገመቱ ተቃዋሚዎችና የፖለቲካ አመራር አባላት መታሰራቸውም ይነገራል። ተቃውሞ አሁን በአንዳንድ የኦሮሚያ ከተሞች መቀጠሉም እየተዘገበ ነው። መፍትሄው ምንድን ነው? ሰላምስ እንዴት ሊወርድ ይችላል? በዚህ ዙሪያ ጥያቄዎቻችሁን የሚመልሱ ምሁራን ለፊታችን ሐሙስ ጋብዘናል። ጥያቄዎቻችሁን በስልክ ቁጥራችን 2022059942 የውስጥ መስመር 14 ወይም በኢሜይል ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳት ካም በሚለው አድራሻችን ላኩልን፣ ተሳተፉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በኮንጎ ዲሞክራቲክ ሪፑብሊክ፣ በቪየትናም፣ በሶሪያ፣ በሩሲያ፣ በኢራንና በሌሎች አገሮች የሚገኙ የጋዜጠኞች ሥራ በአሁኑ ወቅት እንዲዳከም ተደርጓል። ሐሳብን በነጻነት የመግለጽ መብትም ስጋት ላይ ወድቋል። ለጋዜጠኞች መብት የተሟጋቹ ድርጅት ኮሚቴ ቱ ፕሮቴክት ጆርናሊስት ባወጣው ሪፖርት በአውሮፓውያኑ ዓመት 2014 ከ60 በላይ ጋዜጠኞች መገደላቸውን በመቶዎች የሚቆጠሩ መታሰራቸውንና ብዛት ያላቸው ሌሎች የደረሱበት እንደማይታወቅ ገልጿል። ሪፖርተርስ ዊዛውት ቦርደርስ ወይም ድንበር የለሽ ጋዜጠኞች የተባለው ሌላው የጋዜጠኞች ጠበቃ በበኩሉ መንግሥታዊ ቁጥጥሮች ሳንሱር ማድረግን፣ ማዋከብን፣ መንግሥታዊ ያልሆኑ ድርጅቶችን እንቅስቃሴዎች የሚያግዱ ሕጎችን ማውጣትና በፖለቲካ መሪዎች የሚሰነዘሩ ማስፈራሪያዎችን ያካትታሉ ብሏል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዲፕሎማሲና የሕዝብ ጉዳዮች ረዳት ሚኒስትር ሪቻርድ ስቴንግል ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ ሲናገሩ፣ እርሳቸውም ራሳቸው ቀድሞ ጋዜጠኛ ነበሩ፣ ሲናገሩ ሐሳብን በነፃነት የመግለጽ መብትን የገለጹት መሠረታዊ የሰው ልጆች መብት ነው ሲሉ ነው በእነዚህ መሠረታዊ የሰው ልጆች መብቶች ላይ የተደቀኑ ፈተናዎች ደግሞ ዛሬ ከመቼውም ጊዜ በበለጠ ጥልቅና ከባድ ችግር ውስጥ ናቸው ሲሉ አስረድተዋል። ሪቻርድ ስቴንግል ሦስት ዋና ዋና ሲሉ የገለጿቸውን ችግሮችም ዘርዝረዋል። አንደኛ ጋዜጦች በግጭት አካባቢዎችና ሌሎች ስፍራዎች የሚደርሱባቸው የአካል አደጋዎች፣ ሁለተኛ አምባገነን መንግሥታት ባሉባቸው ሀገሮች ውስጥ ሐሳብን በነጻነት ለመግለጽ የሚያስችሉ ሁኔታዎች እየጠበቡ መምጣትና ሦስተኛ የተሳሳቱ መረጃዎች ስርጭት እያደገ መምጣት ናቸው ብለዋል። ይልና የቪዮርስ አንቀጽ ሀተታውን ይቀጥላል። ቀድሞ ሲሉ አከሉ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ረዳት ሚኒስትሩ ሪቻርድ ስቴንግል ቀድሞ እውነትን ለማውጣት የሚጥሩ ጋዜጠኞች ትብብርና ምስጋና ያገኙ ነበር። በአሁኑ ጊዜ ግን የመንግሥትና እንደ አይሲል ያሉ አሸባሪ ቡድኖች የጥቃት ዒላማ ሆነዋል። የፕሬስ ነጻነትን መደገፍ በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ውስጥ ወሳኝነት አለው። በዓለም ዙሪያ ያሉ ዲፕሎማቶቻችን ከመንግሥታት ጋር በጋራ ጉዳዮች ላይ ሲነጋገሩ በየጊዜው ከሚያነሷቸው ነጥቦች አንዱም ይኸው የፕሬስ ነጻነት መከበር ጉዳይ ነው። ለጋዜጠኞች ስልጠና መስጠትን የተመለከተው ሐሳብ አንዱ ነው። ዩናይትድ ስቴትስ በኢንተርኔት ነጻነት ፕሮግራሞች መስፋፋት ላይ ከአንድ መቶ ሚሊዮን ዶላር በላይ መድባለች በብዙ ሺዎች የሚቆጠሩ በዓለም ዙሪያ የሚገኙ ነፃ ጋዜጠኞችን ለማሰልጠን። በመጨረሻም ለዚህ ከአሸባሪ ቡድኖች ወይም ከአምባገነን መንግሥታት እያደገ ስለመጣው የሐሰት ዜና ስርጭት ምላሽ በመስጠት ዩናይትድ ስቴትስ ንቁ ተሳትፎ ታደርጋለች ብለዋል ረዳት ሚኒስትር ስቴንግል። ዩናይትድ ስቴትስ እውነቱን የሚገልጹ ሁኔታዎችን በማስፋትና በመቆጣጠር የሐሰት ፕሮፓጋንዳዎችን በሐቅ ማስረጃዎች በተደገፉ መልእክቶች በመምታትና በዓለም ዙሪያ የሚገኙ ነፃ መገናኛ ብዙሃን በገንዘብ፣ በቴክኒክና በሎጂስቲክስ በመደገፍ በንቃት እየሠራች ነው ሲሉ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የዲፕሎማሲና የሕዝብ ጉዳዮች ረዳት ሚኒስትሩ አስረድተዋል። እና ዩናይትድ ስቴትስ ይህን የምታደርገው ለምንድን ነው? ምክንያቱም ፕሬዚደንት ባራክ ኦባማ እንዳሉት ጋዜጠኞች ለዜጎች ሁሉ ስለ ሀገሮች፣ ስለ እኛ፣ ስለ ራሳችን፣ ስለ መንግሥታችን እውነቱን እንድናውቅ ዕድሉን ስለሚሰጡን ነው። ያ ሲሆን የተሻለ ያደርገናል፣ ያጠነክረናል ብለዋል ሲል የምሽቱ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮችን፣ ወደ ማጠቃለያዎቹ ዜናዎች እናልፋለን። ሶሪያ ውስጥ በሲቪሎች ላይ ለሚደርሰው እልቂት ተጠያቂዎቹ አማጽያኑና የውጭ አገር ደጋፊዎቻቸው እንጂ ፕሬዚዳንት በሽር አልአሳድ አይደሉም ሲሉ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ተናገሩ። ፕሬዚዳንት ፑቲን ዛሬ ማክሰኞ ጀርመን ውስጥ በታተመ ቢልድ ጋዜጣ ባካሄዱት ቃለ ምልልስ እንደ እንደተናገሩት አሳድ ውጊያቸው በመንግስታቸው ላይ ጦርነት ከሚያነሳ ኃይል ጋር ብቻ ነው እናም አሉ ፑቲን። ለአምስት ዓመት በተካሄደ የአገሪቱ የእርስ በርስ ጦርነት ጥፋተኛም ቢሆኑ ለጦርነቱ መራዘም ግን ተጠያቂ አይሆኑም ብለዋል። ዓለም አቀፉ ቀይ መስቀል ማህበር ዛሬ ማክሰኞ በሰጠው መግለጫ ሊባኖስ ድንበር ላይ ለምትገኘው ለሶሪያዋ ማዳያ ከተማ እርዳታ ለማቅረብ ከሌሎች ድርጅቶች ጋር በመሆን የጀመረው ጥረት ስኬት እያሳየ መሆኑን አስታወቀ። ቃለቀባዩ ፓወል ክሪዚክ በትዊተር እንዳስታወቁት ዓለም አቀፍ ቀይ መስቀል እና የተባበሩት መንግስታት ሶሪያ ቀይ ጨረቃ ጋር በመተባበር አካባቢውን መልቀቃቸው ተሰምቷል። በቀጣዮቹ ቀናትም እርዳታው ይሄዳል ብለዋል። አድማጮች ለምሽቱ የያዝነውን በዚሁ አበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበ ነን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።